አድማጮቻችን እንደምን አመሽታችኋል የመጋቢት 30 2017 የኤስቤስ አማርኛ አጫጭር ዜናዎችን እንሆን ዜናዎቹን የማስደምጣችሁ ካሳሆን ሰቦቃ ነኝ የጠቅላይ ሚኒስትር አንቶኒ አልቤኒዚ መንግሥት ወሳኝ የሆነ የአእምሮ ጤና ክብካቤ ክፍተት ለመኖሩ ዕውቅና በመስጠት የአንድ ቢሊዮን ዶላር መዋለ ንዋይ ፍሰት መመደቡን አስታውቋል። ጠቅላይ ሚኒስትሩ የገንዘብ ድጎማው 1200 የሥልጠና ስፍራዎችን ያካተተ መሆኑን ሲገልጡ የጤና ሚኒስትር ማርክ በትለር የሌበር መንግሥት ለሆስፒታል አገልግሎቶች እንዲውል ተጨማሪ ገንዘብ መመደቡን አጠናክረው አመላክተዋል። አክለውም የሌበር መንግሥት የጥርስ ሕክምናን ሜዲኬር ውስጥ ለማከል በአሁኑ ወቅት በቂ አቅም እንደሌለ ተናግረዋል። በሌላ በኩል ግና የተቃዋሚ ቡድኑ የጠቅላይ ሚኒስትሩን የአእምሮ ጤና ድጎማ ላይ የፖሊሲ አቋማቸውን ባያንጸባረቁም የአእምሮ ጤና ጉዳይ በተቃዋሚ ቡድኑ በኩል በብርቱ ጉዳይነት የሚታይ መሆኑን ተናግረዋል። ይህ በእንዲህ እንዳለም የግሪንስ ሴናተር ሃንሰን ያንግ የአውስትሬልያ ብሔራዊ ባንክ ለቤተሰቦች ፈጣን እፎይታን ለማስገኘት በተቻለ ፍጥነት ፈጥኖ የወለድ መጠን ቅነሳ እንዲያደርግ ጥሪ አቅርበዋል። የብሔራ ባንኩ ባለፈው ሳምንት የወለድ መጠኑ አራት ነጥብ አንድ ፐርሰንት ላይ ረግቶ እንዲቆይ ወስኗል። በተያያዥነት በጅሮንድ ጂም ቻልመርስ ገበያው ተጨማሪ አራት ዙር የወለድ መጠን ቅነሳ ማድረግን እንደሚሻ አመላክተዋል። የምርጫ ሂደቱን ተከትሎ ዛሬ ማክሰኞ ምሽት ኤፕሪል 8 የመጀመሪያው ዙር የምረጡኝ ዘመቻ በተቃዋሚው ቡድን መሪ ፒተር ዳተን እና በጠቅላይ ሚኒስትር አንቶኒ አልበኒዚ መካከል ይካሄዳል። በሁለቱ መሪዎች መካከል የሚካሄደው የመጀመሪያው ዙር ክርክር በሚካሄድበት ወቅት መቶ ለየትኛውም ፓርቲ ድምፃቸውን ለመስጠት ያልወሰኑ ግለሰቦች በሚገኙበት ይሆናል። መሪዎቹም የግለሰቦቹን ጥያቄዎች ተቀብለው ምላሽ ይሰጣሉ። ክርክሩ የሚካሄደው ምዕራብ ሲድኒ በስካይ ኒውስ አማካይነት ከምሽቱ ሰባት ሰዓት ተኩል ነው። ተጨማሪ ፖድካስቶችን ለማድመጥ ኤስቢኤስ አማርኛን ይከተሉ ወይም ኤስቢኤስ ዶት ኮም ዶት ዩ ስላሽ አምሃሪክ ድረገጽን ይጎብኙ።